በቅርቡ ቅርሶችን ከባህር ማዶ ለማሻገር ሲሞከር ተይዞ አጥፊዎቹ ፍርድ ቤት ቀርበው በወንጀሉ ተወስኖባቸው ቅርሶቹ ለጥናትና ጥበቃ ባለሥልጣናት መስሪያ ቤት ተመለሱ። ይህን በሚመለከት የባለሥልጣኑ ዋና ስራ አስፈጻሚ አቶ ዮናስ ደስታ ያስረዳሉ። በዋናነት የህግ ስርዓቱን ተከትሎ በፍርድ ቤት ክርክር ተደርጎ ግለሰቦቹ ስርዓቱ የሚፈቅደውን ቅጣት ተቀጥተው በእስርም በገንዘብም ቅጣታቸውን አግኝተው የህዝብ ሀብት የሆኑት ቅርሶች ግን ከሀገር ከመውጣታቸው በፊት በፍርድ ቤት ውሳኔ ፖሊስ ለቅርስ ጥናትና ጥበቃ ባለሥልጣን እነዚህ መቶ ያህል ጥንታውያን የብራና መጽሐፍት ተመላሽ የተደረጉበት ስነስርዓት ነው። እነዚህን ቅርሶች በምን አይነት መልኩ ወደ ውጭ ሀገር ለማሸጋገር እንደተሞከረ አያይዘው ባለሥልጣኑ ገልጸዋል። የዛሬዎቹን ገጠመኞች ስናይ መረጃውን የተገኘበት እንግዲህ አንድ ቻይናዊ ቱሪስት ቦሌ ተያዘ። ከዚህ ከዝሆን ጥርስ የተሰራ አንድ አምባር ነገር ይዞ ሊንቀሳቀስ ሲል ነው መነሻው ከዚ በኋላ ይህ ቻይናዊ ዝርዝር ያለ ምርመራና ፍተሻ ሲደረግበት ብራና መጽሐፍት ማብረ ተያዙ። ከየት ነው ያገኘኸው? ተብሎ ሲመጣ አንድ የስጦታ ዕቃ መሸጫ ጋራ በተደረገ ድርድር መግዛቱን ጥቆማ ተገኘ። ከዚህ መነሻነት ባለፉት ጊዜያት በርካታ ቅርሶች እንደተዘረፉ ሲታወቅ ለወደፊቱም ቢሆን ምን ያህል ቁጥጥሩ ይጠናከራል? ብያቸው አቶ ዮናስ የመለሱት ቅርሶች አንድ ግንዛቤ ሊወሰድበት የሚገባው ነገር በአመዛኙ በዓለም አቀፍም ደረጃ ያለው ተሞክሮ እንግዲህ አሁን አንድ ነጥብ ሁለት ቢሊየን አካባቢ ደርሷል ዓለም አቀፍ የቱሪስቶች ቁጥር። ቱሪስቶች የሚንቀሳቀሱበት ኢንዱስትሪ ቀላል ኢንዱስትሪ አይደለም። በትሪሊዮን ዶላሮች ገንዘብ ይንቀሳቀስበታል። አገራችንም ከዚህ በጣም ተጠቃሚ ልትሆን ይገባል የሚለው አስተሳሰብ ትክክል ነው። አሁን ልማት፣ መሰረተ ልማት፣ ቴክኖሎጂ በየአካባቢ እየተስፋፋ ያለበት ሁኔታ ስላለ የመዝናኛ አካባቢዎችን ፍለጋ የሚንቀሳቀሱ ቱሪስቶች ቁጥር ብዙ አይደለም። ቢኖሩም በፊት ከነበረበት ትሬንዱን ስናየው እየቀነሰ አሁን በአመዛኙ ዓለም ላይ እየጎለበተ እየመጣ ያለው የቱሪስቶች አይነት የአገራቱን ልዩ ታሪካዊ ቦታዎች በአገራቸው በድጋሚነት የማያዩት የመዝናኛ ቦታ አሜሪካን አገር ቢኖር አንዳንዶቹ ተመሳሳይ መዝናኛ ቦታዎች አፍሪካ ውስጥም አሉ። ስለዚህ አንድ አፍሪካዊ አሜሪካ ድረስ መሄድ አይጠበቅበትም ለመዝናናት። ግን የአንድን ሀገር ታሪክ እዛ ሀገር ላይ ካልሄድክ ካታገኘው የዛ ታሪክ መገለጫ የሆኑ ቅርሶች እንደገና እዛና እዛ ብቻ ስለሆነ ያሉት መሄድህ ግድ ያደርገዋል። ስለዚህ አለም ላይ እየጎለበተ እየመጣ ያለው ቱሪዝም ባህልና ቅርሶች አካባቢ ላይ የሚያተኩሩ ሰዎች የሚያደርጉት የቱሪዝም እንቅስቃሴ ነው። በየውጭ ሀገራቱ ህጋዊ ባልሆነ መንገድ ከተሰረቁት ጋር ተዳምሮ በጦርነት ሳቢያ በይፋ የተዘረፉትን ለማስመለስ ምን እየተሰራ ነው? ለምንድን ነው እነዚህን ጥንታውያን ጽሁፎች ከኢትዮጵያ ለመዝረፍ የተለያዩ ደላሎች ወደዚህ እንቅስቃሴ የሚያደርጉት ሲባል ጥንታውያን ስለሆኑ ብቻ ሳይሆን ጥንታዊ አገር በቀል እውቀት ስላላቸውም ጭምር ነው ዋጋ እያወጡ ያሉት ስለዚህ ዋጋ ጭምር ነው ወደ ሌላ አለም እንድንዘረፍ እድል የሚሰጠው የእነዚህ ጥንታውያን መጽሐፍት ቅርሶች ከሀገር መውጣት ማለት ነው ስለዚህ እነዚህና የመሳሰሉ ፍላጎቶች ስላሉ እነዚህ ፍላጎቶች እንዴት አድርገን ነው የምናስቆማቸው የሚለው ነገር የሁልጊዜ ጥያቄ ይሆናል። ማለት ነው ለማድረግ እየሞከርን ያለነው ነገር እንግዲህ ከኢትዮጵያ ተዘርፎ የወጡ በተለይ እነዚህ የሚንቀሳቀሱ የምንላቸው ቅርሶች፣ እነዚህ ጥንታውያን የብራና መጽሐፍትን ጨምሮ ሊንቀሳቀሱ የሚችሉት ቀርቶ እንደው ይንቀሳቀሳል ብለን የማናስበው የአክሱም ሐውልትን ጭምር የተጓጓዙት በጣም በብዛት ከኢትዮጵያ ቅርሶች የተዘረፉት በተለያየ ዘመን ኢትዮጵያን ለመውረር ጥረት ባደረጉ አካላት ነው። ከመቅደላ ቁጥር ስፍር የሌላቸው ቅርሶች ናቸው ወደ እንግሊዝ ሀገር በመርከብ ተጭነው የሄዱት። ስለዚህ እዛ ውጭ የወጡትን ቅርሶቻችንን የማስመለስ ስራችን በምንፈልገው ደረጃ የሰፉ አይደሉም። እነሱን ይበልጥ ልናጎለበት ይገባል። ጌታቸው ተድላ ኃይለ ጊዮርጊስ ለዶቸቨለ ራዲዮ ከአዲስ አበባ